እንደምናመሻችሁ አርእስተ ዜናውን ላስቀድም። የአልጄሪያ ባለስልጣናት ዛሬ ከሁለት መቶ በላይ ሞሮኮውያንን በአልጀርስ አይሮፕላን ማረፊያ በቁጥጥር ስር ዋሉ። ሰዎቹ በቁጥጥር ስር የዋሉትም ወደ ሊቢያ የሚያስገባቸው ህጋዊ ፍቃድ ስለሌላቸው በጥርጣሬ ምክንያት መሆኑን የጸጥታ ኃይል ገልጿል። የጀርመን የድንበር ፖሊሶች በየዕለቱ ከ100 እስከ 200 ስደተኞችን ድንበር ላይ እንደሚመልሱ የጀርመን የሀገር ውስጥ ጉዳይ ሚኒስትር ቶማስ ዲሚዜር ገለጹ። ከሂውስትን ቴክሳስ፣ ተነስቶ ወደ ኢስታንቡል በበረራ ላይ የነበረ የቱርክ የመንገደኞች አይሮፕላን በጥርጣሬ ምክንያት አቅጣጫውን ቀይሮ ሻነን አየርላንድ ውስጥ ዛሬ በሰላም ማረፉን አንድ የአየር ማረፊያው ቃል አቀባይ አስታወቁ። የባሸር አልአሳድ ወታደሮች በአማጽያን ቁጥጥር ስር ትገኝ የነበረችውን የመጨረሻዋን ራቢያ ከተማ ዛሬ መልሰው ተቆጣጠሩ። ዜናው በዝርዝር የአልጄሪያ ባለስልጣናት ዛሬ ከ200 በላይ ሞሮኮውያንን በአልጀርስ አይሮፕላን ማረፊያ በቁጥጥር ስረው አሉ። በርካታ ቁጥር ያላቸው ሞሮካውያን ወደ ሊቢያ የሚጓዙበትን ምክንያት የመንግስት ባለስልጣናት ጠይቀዋል። የውጭ ጉዳይ ሚኒስቴር ሞሮኮያኑ በቁጥጥር ስር የዋሉበትን ምክንያት በግልጽ ይፋ አላደረገም። ይሁንና አንድ የጸጥታ ኃይል ቅዳሜ ሌሊት 270 ሞሮኮያውያን በቁጥጥር ስር ውለዋል ሲል ዘግቧል። ሰዎቹ በቁጥጥር ስር የዋሉትም ወደ ሊቢያ የሚያስገባቸው ሕጋዊ ፍቃድ ስለሌላቸው በጥርጣሬ ምክንያት መሆኑን ገልጿል። ከዚህም ሌላ ሰዎቹ ከአማጺ ቡድን ጋር ግንኙነት ይኖራቸው አይኖራቸው አልታወቀም። ከ3000 በላይ ቱኒዚያውያንና ና በመቶ የሚቆጠሩ ሞሮካውያን ራሱን እስላማዊ መንግስት በማለት ለሚጠራው ቡድን ለመዋጋት ወደ ሶሪያ ና ኢራቅ እንደተጓዙ ሮይተርስ ዜና ምንጭ ዘግቧል። በርካታ ምሁራን የተረጋጋ መንግስት የሌላት ሊቢያ ሰሜን አፍሪካ ውስጥ የጂሃዲስቶች ማዕከል ሆናለች ሲሉ ይገልጻሉ። የጀርመን የድንበር ፖሊሶች በየዕለቱ ከአንድ መቶ እስከ ሁለት መቶ ስደተኞችን ድንበር ላይ እንደሚመልሱ የጀርመን የሀገር ውስጥ ጉዳይ ሚኒስትር ቶማስ ዴ ሚዜር ቢልድ አምዞንታግ ለተሰኘው የጀርመን ጋዜጣ ገለጹ። ሚኒስትሩ ጀርመን በጦርነት ምክንያት ለሚሸሹና ለሚባረሩ ሰዎች ከለላ እንደምትሰጥ ጠቅሰው ያለ ሕጋዊ ፍቃድ ወደ ጀርመን የሚጓዙና በሀገሪቱ ተገን የማይጠይቁ ሰዎች የመግባት መብት እንደሌላቸው አስታውቋል። እንደ የሀገር ውስጥ ጉዳይ ሚኒስቴር መረጃ በጀርመን ድንበሮች ፖሊስ እስከ 3500 ስደተኞችን በየዕለቱ መመዝገብ ይችላል። ስለሆነም ስደተኞች ገና ድንበር ላይ ሳሉ ወይም ወደ ስደተኞች ጣቢያ ከመላካቸው በፊት ሁሉንም የመመዝገብ አቅም አለ ተብሏል። አዲሱ የጎርጎሪዮስ ዓመት ከጀመረበት ጊዜ አንስቶ 200 የሚጠጉ ስደተኞች በየዕለቱ የጀርመን ድንበር ላይ መመዝገባቸውን መስሪያ ቤቱ አክሎ ገልጿል። ከሂውስትን ቴክሳስ ተነስቶ ወደ ኢስታንቡል በበረራ ላይ የነበረ አንድ የመንገደኞች አይሮፕላን በጥርጣሬ ምክንያት አቅጣጫውን ቀይሮ ሻነን አይርላንድ ውስጥ ዛሬ በሰላም ማረፉን አንድ የአየር ማረፊያው ቃል አቀባይ ገለጹ። ቦይንግ 777 ንብረትነቱ የቱርክ አየር መንገድ የሆነው አይሮፕላን ከ209 መንገደኞቹና ከበረራ ሰራተኞቹ ጋር ያለ ምንም ችግር አልፏል። አይሮፕላኑ መስመሩን የቀየረበትን ምክንያት ውስጡ በተገኘ የማስጠንቀቂያ መልእክት መሆኑን አንድ የበረራ ምንጭ ገልጿል። ሲ ኤን ኤን የቴሌቪዥን ጣቢያ እንደዘገበው ደግሞ አይሮፕላኑ ያረፈው በእጅ ተጽፎ በተገኘ የቦምብ ማስጠንቀቂያ ምክንያት ነው። አድማጮች በመከታተል ላይ የምትገኙት ከዶቼ ቬለ የሚተላለፈውን የዓለም ዜና ነው። በዩናይትድ ስቴትስ ምስራቃዊ ክፍል በጣለው ከፍተኛ በረዶ ሳቢያ የሞቱት ሰዎች ቁጥር ጨመረ። ባለስልጣናት እንደገለጹት እስካሁን በበረዶ ውሽንፍር የተነሳ ቢያንስ 19 ሰዎች ሲሞቱ ከነዚህ ውስጥ የ13ቱ ህይወት ያለፈው በመኪና አደጋ ነው። ከበረዶ ውሽንፍሩ ጋር ተያይዞ የመጣው የክረምት አውሎ ንፋስ ከፍሎሪዳ እስከ ኒው ኤንግላንድ ዘልቋል። በአስር ሺዎች የሚቆጠሩ ሰዎች የኤሌክትሪክ አገልግሎት ሲቋረጥባቸው ከ8400 በላይ የአየር በረራዎች በበረዶ ምክንያት ተሰርዘዋል። ኒውዮርክ፣ ዋሽንግተን ዲሲ እና አካባቢዎቿ ዛሬም ጸጥ ረጭ እንዳሉ ነው። ፍቃድ ከተሰጣቸው ተሽከርካሪዎች በስተቀር በኒውዮርክ መኪና መንዳት የተከለከለ ሲሆን፣ በዋሽንግተን ዲሲ ደግሞ የመንገድ ትራንስፖርት አገልግሎት ተቋርጧል። በአብዛኞቹ ግዛቶች ዛሬም የአየር ንብረት የአስቸኳይ ጊዜ አዋጁ እንደ ጸና ይገኛል። የባሽር አላሳድ ወታደሮች በአማጽያን ቁጥጥር ስር ትገኝ የነበረችውን የመጨረሻዋን ራቢያ ከተማ ዛሬ መልሰው ተቆጣጠሩ። የሀገሪቱ ጦር የባህር ዳርቻ ላይ የምትገኘው ላታኪያ አውራጃን በአካባቢው ሚሊሺያዎች እርዳታ በመታገዝ በፍጥነት በመዝመት መቆጣጠራቸውን የሀገሪቱ የመገናኛ ብዙሃን ዘግበዋል። በስደት የሚገኙ ተሟጋቾች እንደሚሉት ከሆነ ይህ ሊሳካ የቻለው በሩሲያ ጦር አዛዦችና የአየር ጥቃት ትብብር ነው። የአሳድ ወታደሮች እስከ ቱርክ ድንበር ያለውን መሬት ከአሁን ጀምሮ በቁጥጥራቸው ስር አድርገዋል። በሌላ ዜና ምስራቅ ሶሪያ ውስጥ ቢያንስ 63 ሰዎች መሞታቸውን የመንግስት ተቃዋሚዎች ገለጹ። መቀመጫውን ለንደን እንዳደረገው የሶሪያ የሰብአዊ መብት ታዛቢ ቡድን ከሆነ ከሟቾቹ መካከል ዘጠኙ ህጻናት ነበሩ። ቡድኑ ለጥቃቱ ተጠያቂ ያደረገው የሩሲያ የጦር አውሮፕላኖችን ነው። ኢራን ዓለም አቀፉ ማዕቀብ ከተነሳላት በኋላ በርካታ ዘመናዊ የሕዝብ ማመላለሻ አይሮፕላኖች ለመግዛት ያረጁትን ልትተካ መሆኑ ተገለጸ። እንደ የሀገሪቱ ትራንስፖርት ሚኒስቴር መረጃ ከሆነ ኢራን 127 አይሮፕላኖችን ከአውሮጳ ኩባንያ ኤርፓስ ለመግዛት አልማለች። ሁሉንም የኢራኑ ፕሬዝዳንት ሀሳን ሮሃኒ ወደ አውሮጳ በሚያደርጉት ጉዞ ፓሪስ ላይ ሊፈርሙ ይችላሉ ተብሏል። ከዚህም በተጨማሪ ሌሎች ከአንድ መቶ በላይ አይሮፕላኖችን ከአሜሪካው ኩባንያ ቦይንግ የመግዛት እቅድ አለ። ኢራን በአጠቃላይ 400 የረዥም ርቀት እና 100 የቅርብ ርቀት በረራ የሚያከናውኑ አይሮፕላኖች እንደሚያስፈልጓት መንግስት አስታውቋል። ይህ ዶችቬለ ነው። በመጨረሻም አርእስተ ዜናው በድጋሚ እንሆ። የአልጄሪያ ባለስልጣናት ዛሬ ከ200 በላይ ሞሮኮውያንን በአልጀርስ አይሮፕላን ማረፊያ በቁጥጥር ስር ዋሉ። ሰዎቹ በቁጥጥር ስር ይዋሉትም ወደ ሊቢያ የሚያስገባቸው ሕጋዊ ፍቃድ ስለሌላቸው በጥርጣሬ ምክንያት መሆኑን የጸጥታ ኃይል ገልጿል። የጀርመን የድንበር ፖሊሶች በየዕለቱ ከ100 እስከ 200 ስደተኞችን ድንበር ላይ እንደሚመልሱ የጀርመን የአገር ውስጥ ጉዳይ ሚኒስትር ቶማስ ዲሚዜር ገለጹ። ከሂውስተን ቴክሳስ ተነስቶ ወደ ኢስታንቡል በበረራ ላይ የነበረ የቱርኪ መንገደኞች አውሮፕላን በጥርጣሬ ምክንያት አቅጣጫውን ቀይሮ ሻነን አየርላንድ ውስጥ ዛሬ በሰላም ማለፉን አንድ የአየር ማረፊያው ቃል አቀባይ አስታወቁ። የባሻር አል አሳድ ወታደሮች በአማጽያን ቁጥጥር ስር ትገኝ የነበረችውን የመጨረሻዋን ራቢያ ከተማ ዛሬ መልሰው ተቆጣጠሩ። ዜናዋ በቃ። መልካም ምሽት።